ጤና ይስጥልን። ራሴንና ቤተሰቤን ከኮሮና በሽታ እንዴት መከላከል እችላለሁ ብለው አስበው ይሆናል። አዎ፣ ምንም ነገር ከማድረገው በፊት ቆም ብለው ማሰብ ይኖርቦታል። የኮሮና ቫይረስ በሽታን ስለመከላከል ከተለያዩ ሰዎችና ምንጮች ትክክል ያልሆኑና የተሳሳቱ መረጃዎች እየተላለፉ ነው። ልብ ይበሉ። እነዚህ የተሳሳቱ መረጃዎች ራስዎንና ቤተሰቦን ከኮሮና ቫይረስ እንዳይከላከሉ ሊያደርጎት ይችላሉ። ያስታውሱ፣ ማንም ሰው ለዚህ በሽታ ሊጋለጥ ይችላል። ስለዚህ ዋናው የመከላከያ ዘዴ እጅን በውሃና በሳሙና ቶሎቶሎ መታጠብ ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጅን በደንብ ማጽዳት፣ ከሰው ጋር መጨባበጥም ሆነ የአካል ንክኪ ማቆምና ሰው ከበዛበት ቦታ ራስን ማራቅ ናቸው። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሚሰጧቸውን መረጃዎችና ዋና የመከላከያ ዘዴዎችን በመተግበር ራስዎንና ቤተሰቦን ከኮሮና ቫይረስ ይከላከሉ። ለማንኛውም መረጃ 8335 ላይ ወይም 952 ላይ ይደውሉ። ጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት